Voice of America. ጋዜጠኛ እስክንድር ነጋና አቶ አንዱ ዓለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን የሀገር ውስጥ መገናኛ ብዙሐን ዘግበዋል። ጠቅላይ አቃቤ ሕግ ለመገናኛ ብዙሐኑ እንዳስታወቀው እንዳስታወቁት አራት መቶ አስራ ሰባት እስረኞች በይቅርታ፣ ሶስት መቶ ሀያ ዘጠኝ ሰዎች ደግሞ ክሳቸው ተቋርጦ እንዲለቀቁ ተወስኗል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል ዜናውን ከሰማች በኋላ በጣም መደሰቷን ለአሜሪካ ድምፅ ተናግራለች። የአቶ አንዷለም አራጌ ባለቤት ዶክተር ሰላም አስቻለው ዜናውን መስማቷን ገልጻ ካየሁ በኋላ ነው የማረጋግጠው ብላለች። የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን ሲፒጄ በበኩሉ እስክንድር መጀመሪያውንም ሊታሰር እንደማይገባው በመግለጽ ዜናው አስደሳች ነው ብሎታል። ጽዮን ግርማ ተጨማሪ አላት። በዛሬ ዕለት የሀገር ውስጥ መገናኛ ብዙኃን ጠቅላይ አቃቤ ሕጉን ጠቅሰው እንደዘገቡት እስረኞቹ የሚፈቱት ክሳቸው ተቋርጦና በይቅርታ ሲሆን በይቅርታ ቦርድ የተወሰነላቸው እስረኞች ጉዳያቸው በሀገሪቱ ርዕሰ ብሔር ሲጸድቅና የተሀድሶ ስልጠና ከወሰዱ በኋላ ይፈታሉ ተብሏል። ይፈታሉ የተባሉት እስረኞች 412 ፍርደኛ የነበሩና 329 ደግሞ ክሳቸው እንዲቋረጥ የተወሰነ ነው። ክሳቸው እንዲቋረጥ ከተወሰነላቸው ውስጥ 278ቱ ከፌዴራል፣ 18ቱ ከአማራ ክልልና 33ቱ ደግሞ ከትግራይ ክልል መሆናቸው ተዘርዝረዋል። ከእነዚህ ውስጥ በስም የተጠቀሱት ታዋቂው ጋዜጠኛ እስክንድር ነጋና የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት አቶ አንዷለም አራጌ ብቻ ናቸው። ሁለቱም መስከረም 3 ቀን 2004 ዓ.ም ረት መታሰራቸው የሚታወስ ሲሆን ጋዜጠኛ እስክንድር ነጋ 18 ዓመት፣ አቶ አንዷለም አራጌ ደግሞ እድሜ ልክ እስራት እንደተፈረደባቸውም አይዘነጋም። በዚህ መሰረት ቃሊቲ በሚገኘው የፌዴራል ማረሚያ ቤት ከታሰሩ ስድስት ዓመት ከስድስት ወራት ተቆጥረዋል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል ዜናውን ከሰማች በኋላ በጣም መደሰቷንና መደናገጧን ለአሜሪካ ድምጽ ተናግራለች። እውነት ለመናገር ዜናውን እንዳየሁት በጣም ነው የተደሰትኩትም የደነገጥኩትም። እስከ ዛሬ ጠንካራ ነኝ ብዬ ለተወሰነ መልኩ አስብ ነበር። ዛሬ ግን ጥንካሬን የሸረሸረው ነገር ሆኖ ነው ያገኘሁት። በቃ ሰውነቴ ሁሉ መንቀጥቀጥን የጀመረው በዜናው በጣም ተደስቻለሁ። ትልቁ ደስታዬ ደግሞ ለልጃችን ናፍቆት ነው። ከዚህ በላይ ዝርዝር መናገሩ ይቅርብኝ። ምክንያቱም ቀሪው የእስክንድርን ድምፅ ከሰማ በኋላ ይሻለኛል። በአጠቃላይ የምለው ግን ቀሪዎች ባስተሳሰባቸው ባመለካከታቸው የታሰሩ ሕሊና እስረኞች ተፈቶ አንድ አይነት ደስ የምንደሰትበት ጊዜ እንዲያደርግልን ነው። ሰርካለም ፋሲል እዚህ ዩናይትድ ስቴትስ ውስጥ የምትገኝ ሲሆን ዜናውን ከሰማች በኋላ ወደ ኢትዮጵያ ቤተሰቦቿ ጋር ስልክ ደውላ ሁኔታውን ለማጣራት እንደሞከረች ገልጻ እነሱም ዜናውን ከመስማታቸው ውጪ አዲስ ነገር እንዳላዩ መናገራቸውን ጠቁማናለች። የአቶ አንዱዓለም አራጌ ባለቤት ዶክተር ሰላም አስቻለውን በተመሳሳይ እሁድ ዕለት ገብታ ስትጠይቀውም ሆነ ዛሬም ጠያቂ በገባለት ጊዜ እርሱም ሆነ ቤተሰቦቹ ምንም አይነት ፍንጭ እንዳልነበራቸው ገልጻ ዜናው ዜናውን ከሰው እንደሰማች ነግራናለች። ዜናው ሰዎች ናቸው ደውለው የነገሩኝ ስሙ ተጠርቷል ብለው ነው በደንብ አስረግጠው የነገሩኝና፣ ግን ምስኪንም ከሰማው በኋላ ነው ወይም እሱም ካየው በኋላ ነው ማረጋግጠው ብያለሁ። ዶክተር ሰላም አያይዛ አንድ የአስር አመት አንድ ደግሞ የሰባት አመት ሁለት ወንድ ልጆች እንዳሏቸው ገልጻ አንዱ አለም አራጌ ሲታሰር ልጆች ነበሩ የእርሱ መፈታት በተለይ ለልጆቹ ትልቅ ደስታ ነው ብላናለች። አለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተመራማሪ አንጄላ ኩንታል ዜናውን ከመንግስት ሚዲያ መስማታቸውን ጠቅሰው እውነት ነው ብለን እናምናለን፣ ከደስታም በላይ የሆነ ዜና ነው ካሉ በኋላ እስካሁን ወደ ሰባት ዓመት በእስር ቆይቷል። በእኛ እይታ እነዚህ ሰባት ረጃጅም ዓመታት ናቸው። አንቺም ሆንሽ አድማጮችሽ እንደሚያውቁት የ18 ዓመታት እስራት ነው የተፈረደበት። ይህ ትልቅ የፍትህ መዛባት ነው የሚል እምነት አለን። አሁን ከእስር ወጥቶ ነፃ ከሆነ እርግጥ ነው ዜናው ትክክል ነው የሚል ተስፋ አለኝ። ከሆነም ልንደሰትበት የሚገባ ጉዳይ ነው። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢስት አፍሪካ ሪጂናል ምክትል ዳይሬክተር ሳራ ጃክሰን በዛሬ ሁለት ባወጡት አጭር መግለጫ አንድ ቀን እንኳን በእስር ማሳለፍ የማይገባው ጋዜጠኛ እስክንድር ነጋ ስራውን በመስራቱ ብቻ ሰባት ዓመት በእስር አሳልፏል። ከእስር ወጥቶ ነጻ መሆኑ ግሩም ዜና ነው ብለዋል። አያይዘውም እንደ አቶ በቀለ ገርባ፣ አቶ አዲሱ ቡላ እና ውብሸታየን ጨምሮ በሺዎች የሚቆጠሩ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ሊፈቱ ይገባል ል ብለዋል። እነዚህ እስረኞች መቼ ይፈታሉ፣ እነ ማንስ ናቸው የሚሉና ሌሎች ጥያቄዎችን ይዘን ሰፋ ያለ ማብራሪያ ለማግኘት ጠቅላይ አቃቤ ህግ አቶ ጌታቸው አምባይ የእጅ ስልክ ላይ ተደጋጋሚ ሙከራ አድርገን ነበር፣ ስልካቸው አይነሳም። በመጨረሻም ከቢሮቸው ባህር ዳር ስብሰባ ላይ መሆናቸው ተነግሮናል። በተጨማሪም የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮን ለማግኘት ሞክረን አልተሳካልንም። ጠቅላይ አቃቤ ሕግ ለሀገር ውስጥ መገናኛ ብዙሀን በሰጠው መዚህ መረጃ የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ አስታውቋል። ከዚህ ውሳኔ በኋላ ታዋቂውን ፖለቲከኛ ዶክተር መረራን ጨምሮ የተወሰኑ እስረኞች መፈታታቸው የሚታወስ ሲሆን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ ተሟጋቾችና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ቁጥራቸው ሲሆናቸው በውል የማይታወቅ የህሊናና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ ሲጠይቁ እንደነበር መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ